የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው መስታወት አረጋው ነኝ ጽዮን ግርማ ከጎኔ ካቢና ትገኛለች ሰላም እንደምናመሻችሁ የዛሬ አርብ ህዳር 12 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ በአሶሳ ዩኒቨርሲቲ ተማሪዎች መካከል በተከሰተ ግጭት ሶስት ተማሪዎች ሞተው 30 በሚሆኑት ላይ የተለያየ ጉዳት መድረሱ ተገለጸ በሱ ጆች በጆች እንደሞቱ ይሰማዎች፣ ሌሎቹ ቀሳስለዋል። አሁን የቆተሉት እንኳን ሆስፒታል ገልጽ ዘርሶ እንደወጡ ነው። በአጠቃላይ ሰላሳ አራት እንደሆነ ስማ ለሰላሳ አራቱ ሾርቱ ነው ዝርዝሩን ይዘናል። በሌላ ዘገባ ደግሞ በእስራኤል ቴላቪቭና አቅራቢያዋ የሚኖሩ ኢትዮጵያውያን የእስራኤል መንግስት በጊዜያዊነት የሰጣቸውን የመኖሪያ ቪዛ እየተነጠቁ እንደሆነ ተናገሩ። ግን ተሶኖ በጅምላ ኢትዮጵያውያኖችን የማስወጣት ነው። እኔ እስከማውቀው ድረስ ካናዳ ፕሮሰስ ያላቸውንም ልጆች ያላቸውንም፣ እንዲሁም ደግሞ ዓመትም ሁለት ዓመትም የቆዩትን በሙሉ ያለመቀበል ሂደት አይቻለሁ። ሙሉ ዘገባውን ይዘን እንመለሳለን። ለሌሎች ዘገባዎችም ጨምረን ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራቸውን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ለዜናዎቹ ጽዮን ግርማ ነኝ። በሰሜን ካሊፎርኒያ በተከሰተው የሰደድ እሳት የሞቱ ሰዎች ብዛት 81 ደርሷል። አሁን እሳቱ እየቆመ ሲሆን ባለስልጣኖችና የአካባቢው ነዋሪዎች ቤተሰቦቻቸውን፣ ወዳጆቻቸውንና ጎረቤቶቻቸውን እየፈለጉ ናቸው። በአሁኑ ወቅት ዘጠኝ መቶ የሚሆኑ ሰዎች የገቡበት እንዳልታወቀ ባለስልጣኖች ገልጸዋል። የገቡበት ያልታወቁት ሰዎች አሃዝ ሲዋዥቅ በመቆየቱ ታዛቢዎችን ግራ ሲያ እንዳጋባ ቆይቷል። ባለፈው ሳምንት ማብቂያ 1200 ይሆናሉ ተብሎ ነበር። አሁን ግን ዘጠኝ መቶ ናቸው ተብሏል። ቁጥሩ የዋዠቀበት ምክንያት ሰደድ እሳቱ ከተነሳበት ጊዜ አንስቶ ለፖሊስ ከተደረጉት የአስቸኳይ እርዳታ ጥሪዎች መካከል ስለተሰበሰበ መሆኑን የፖሊስ ኃላፊ ተናግረዋል። ትክክለኛው አሀዝ እንደተገኘ ይፋ እንደሚያደርጉ የፖሊስ ኃላፊው ገልጸዋል። ሳውዲ አረቢያ የዓለም የነዳጅ ዘይት ዋጋ እንዲወርድ በማድረጓ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ አመስግነዋል። ፕሬዚዳንቱ ይህን ያሉት ሳውዲ አረቢያ አሜሪካ ይሰራ የነበረ የሳውዲ ተወላጅ ጋዜጠኛን በመግደል ተጠያቂ ናት ቢባልም የዩናይትድ ስቴትስ ፊቷን ፊቷን እንደማታዞርባት በ መግለጿ ማግስት ነው። ሳውዲ አረቢያ በነዳጅ ዘይት ምርት ከአሜሪካ ቀጥላ ሁለተኛ ስትሆን በዓለም ደረጃ ወደ ውጭ በመላክ ግን ቀዳሚ መሆኗን ፕሬዚዳንቱ የገለጹት ፍሎሪዳ ሆነው ነው። የነዳጅ ዘይት ዋጋ እንዳይንር ስትል በዓለም አቀፍ ደረጃ በቂ ድፍድፍ ዘይት ትልካለች በማለት ተሞግሳለች። ትላንትና ነገ የሚውለውን የምስጋና ነገ የሚውለውን የምስጋና ቀን በማክበር ወደ ፍሎሪዳ ከመሄዳቸው በፊት ለጋዜጠኞች የተናገሩት ትራምፕ ከሰብአዊ መብት ስጋት ይልቅ የዩናይትድ ስቴትስ የጸጥታና የኢኮኖሚ ጥቅም ያመዝናል ብለዋል። በጋዜጠኛ ጀማል ሃሾጊ መገደል ምክንያት ሳውዲ አረቢያን ማራቅ ተገቢ አይደለም ብለዋል። ኢንተርፖል ዛሬ ባካሄደው ጠቅላላ ጉባኤ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ያንግ ፕሬዝዳንቱ ሆኖ መርጧቸዋል። ኪም ድርጅቱ በምክትል ፕሬዚዳንትነት ሲያገለግሉ ቆይተዋል። የተኳቸው ሰል ሰው የስልጣን ጊዜ በነበሩት ሁለት አመታት ያገለግላሉ። የቻይናው ሚንግ ሃዩንጊ ባለፈው መስከረም ወር ለጉብኝት ወደ ሀገራቸው እንዲሄዱ ሳይመለሱ ቀርተዋል። ወደ በኋላ ግን በጉቦ ክስ እንደታሰሩም ተሰምቷል። የኢንተርፖሉ ጠቅላላ ጉባኤ በቀጣዮቹ አራት አመታት ውስጥ ድርጅቱን የሚመራ ሰው ይመርጣል ተብሏል። በመጨረሻም ሆይደይዳ የተባለችው ቁልፍ የየመን ወደብ ከተማ ላይ አዲስ ውጊያ ከተነሳ በኋላ የተባበሩት መንግስታት ድርጅት ልዑክ ማሪክ ጊፍቲዝ ለሰላም ንግግር ለመዘጋጀት የመን ይገኛሉ። በሀገሪቱ መዲና ሰንዓ ካሉት የመንን የሚደግፉ ሁቲ ባለስልጣኖች ጋር ለመገናኘት ቀጠሮ ይዘዋል። በሳውዲ አረቢያ የሚደገፈው የመንግስትና ሁቲዎቹ አማጽያን እስከ መጪው ጥር ወር ባለው ጊዜ ውስጥ ስዊድን ተገናኝተው ድርድር እንዲጀምሩም ለማስመስ ድርድር እንዲጀምሩ ለማድረግ ይሞክራሉ ተብሏል። ሁለቱ ወገኖች በቅርቡ ለሚያደርጉት ጥረት ድጋፍ አሳይተዋል። ይሁንና ጋብ ብሎ የነበረው ውጊያ እንደገና በማገርሸቱ ንግግሩ ሊሰናከል የሚል ስጋትም አሳድሯል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ቦንድሪስ ቱገዘር። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጀመሪያው ዘገባችን ነው የምናልፈው። በአሶሳ ዩኒቨርሲቲ ተማሪዎች መካከል በተከሰተ ግጭት ሶስት ተማሪዎች ሞተው ሰላሳ በሚሆኑት ላይ ጉዳት መድረሱ ተገለጸ። የአካባቢው የእምነት አባቶችና ሽማግሌዎች ችግሩን ፈተው ተማሪዎቹን ለማረጋጋት ከአስተዳደሩ ጋር እየሰሩ መሆኑንም ተናግረዋል። ሙክታር ጀማል ተጨማሪ ዘገባ አለው። አሶሳ ዩኒቨርሲቲ በሳምንቱ መጀመሪያ ሰኞ ዕለት በተቀሰቀሰ ግጭት ለሶስት ሰዎች ሕይወት ህልፈትና ወደ 30 ለሚጠጉት የተለያየ ጉዳትም ምክንያት ሆኗል። በአሶሳ ዩኒቨርሲቲ ያናገርኳቸው እንደሚገልጹት ግጭቱ መጀመሪያ በግለሰብ ደረጃ የተቀሰቀሰ ቢሆንም እያደር ወደ ቡድንና ብሔር መቀየሩን ነው የሚገልጹልኝ። ትክክል የሚታይ ግጭት የተፈጠረው ከሰኞ ጀምሮ ነው። ሰኞ ለማረጋጋትና እርቅ ለመፈጠሪን ተሞክሮ ነበር። እንደገና ደግሞ ትናንትም ተመልሶ እንግዲህ ይሄ ነገር ዩኒቨርሲቲው መመራር ነገሩን በቀጣይነት ሰላማዊ የሆነ ነገር ለመፍጠር ውይይት እያደረገ ባለበት ሰዓት ላይ እንደገና አሁንም ሌላ በኩል እንዲሁም ግጭት ተነሳ። ከዛ በኋላ ውይይቱን በማልተቋርጦ ወደ ማረጋጋቱ ስራ ነው የተገባው። ግጭቱ የተማሪዎች መሀል ነው። በዩኒቨርሲቲ ግቢ ውስጥ የሆነ ነው። አዎ፣ በዩኒቨርሲቲ ግቢ ነው። በዚህ ግጭት አሁን ምንድን ነው የደረሰው? አሁን ያለበት ደረጃት ምንድን ነው? ይሄ እንግዲህ ያው የተወጠረ አሁን ለጊዜው የሶስት ተማሪዎች ሕይወት አልፏል የሚል መረጃ ደርሶናል። በዚህ ግጭትም የተለያየ ጉዳት የደረሰ ሲሆን ተማሪዎቹ እርስ በራሳቸው ሲጋጩ በዱላና በድንጋይ ጉዳት መድረሱን ነው ያናገርኩት ሰው የገለጹልኝ። በትናንትና ሁለት ተባብሶ በቀጠለው ግጭት የጸጥታ አካላት ለማረጋጋት በተኮሱት ጥይት የተጎዱ ስለመኖራቸውም ተገልጿል። በትናንት ነገሩ ትንሽ አገረሽና ትናንት ሶስት ልጆች በየስ እንደሞቱ የሚሰማዎች ሌሎቹ ቀሳስለዋል። አሁን የቆሰሉት እንኳን ሆስፒታል ገብቶ እንደወጡ ነው። በአጠቃላይ ሰላሳ አራት እንደሆኑ ስማ። ከሰላሳ አራቱ ሶስቱ ነው። ይህንን የጉዳት መጠንና እየተደረገ ያለው የህክምና ደረጃ ለማጣራት ጥያቄን ቀጠልኩኝ። ስማቸው እንዲገለጽ ያልፈለጉ የሆስፒታሉ ሐኪም የደረሰውን ጉዳትና የህክምናውን ሁኔታ በተመለከተ ይህንን ነግረውኛል። ሰኞ ሁለት በነበረው ተማሪ በተማሪ ግጭት ነበር ዩኒቨርሲቲ ላይ ስድስት ልጆች ናቸው ተጎድተው የመጡት። ስድስቱም ልጆች በድንጋይ ነው ጉዳታቸው። ግን ይህን ያክል ለስጋት የሚያጋልጣቸው ስላልነበረ ሁሉም ተማሪ ያው ክምና አድርገንላቸው ነው ወደ ዩኒቨርስቲ የተመለሱት። ትናንት በነበረው እንግዲህ ወደ ሰላሳ አንድ ተማሪ ነበር ተጎድቶ የመጣው። ሰላሳ አንድ ተማሪ ወደ ሁለት ተማሪዎች ናቸው በጥይት የተመጡት። ሌሎቹ ግን ያው ትንሽ ድብደባ፣ ዱላ፣ ድንጋይ እና የተለያዩ ነገሮች ናቸው። ከዛ ውስጥ ከሌሊቱ ሁለት ሰዓት ድረስ ሁለት የሁለት ተማሪዎች ሕይወት ነው ያለፈው። አንደኛው ተማሪው ወደ ሌሊት ወደ ዘጠኝ ሰዓት አካባቢ ነው ያለፈው። አጠቃላይ ሶስት ልጆች ናቸው የሞቱት። አሶሳ ዩኒቨርሲቲ የተከሰተውን ግጭት በተመለከተ በተደጋጋሚ ለምክትል ፕሬዚዳንቱ ዶክተር ሃይማኖት ጥያቄ ለማቅረብ ሙከራ ባደርግም ሊሳካልኝ አልቻለም። ነገር ግን ጉዳዩን ለማረጋጋት የአካባቢው የእምነት አባቶችና ሽማግሌዎች ከተማሪዎች ጋር ውይይት ማድረጋቸውንና ለማረጋጋት መጣራቸውን ሰምቻለሁ። አግኝቼ ካነጋገርኳቸው የአካባቢው ሽማግሌዎች ውስጥ አንዱ የሆኑት አቶ ከፍ ያለው ቶሎሳ በተማሪዎቹ መሀል ይህ ነው የሚባል የጎላ መሰረታዊ ችግር የለም ነው የሚሉኝ። እኛ እንግዲህ ሁለቱንም እያስተባበልን ነው ያለነው ውንጭን ጥላቻ የለንም፣ ነው ከመሀላችን እየሄዱ የሚያባብሱ አሉ ይላሉ። እንግዲህ ብዙ ሰዎች ስለሆኑ ብዙ ተማሪ ማነጋገር አይቻልም፣ አይደማመጡም። በግል በመሀልም ስናነጋግራቸው ይሄ ነው ይላሉ። በቃ በመሀል አሁን ደግሞ ከየት እንደተነሳ ማናቂም ይላሉ በቃ አማራ ከነሱ ነው ይላሉ። ኦሮሞ ደግሞ ከአማራ ነው ይላል። አማራውም ደግሞ ከኦሮሞ ነው ይላል። ይሄ ነው ብለን እኛ የደረስን ነገር የለም። ለጊዜው አሁን በዚህ እንገባለን ነው የምሉ። ሁሉ አሁን እናንተ ከእምነት አባቶችና ከአገር ሽማግሌዎች ተማሪዎቹ ለማሳረቅ እና ለማነጋገር ወደ ግቢው መሄዳችሁ ነው አሁን የምሰማው ምንድን ነው? እስቲ እያደረጋችሁ ያላችሁ ታዲያ ይሄንን ነገር ለመፍታት እና ለማነጋገር እኛ ከየቦታው የሃይማኖት አባቶችንና አካባቢ ሹማግሌዎችን መስተዳደር ጠርቶን ምክር ቤት ሁለት ቦታ ተካፍለን ኦሮሞ አማራ ሳንል በቃ ዝም ብለን ሁለት ቦታ ተካፈል። ሁሉንም ያካተሰ ነው ማለት ነው። ያንን ካፍለን አስተባብለን አሁን ማረጋጋቱ ደረጃ ላይ ደርሰናል። አሁን ለጊዜው ምግብ ሁሉ አንበላም እንወጣለን ብሎ እያሉ ነበረ። አሁን ምግብ እንዲበሉ አድርገናል። ሁለቱም ምግብ በልቷል። አሁን ተማሪዎቹ በተደጋጋሚ የሚገልጹት በመካከላቸው ጸብ የሚጭሩ አካላት እንዳሉና ይህም በእንጭጩ እንዲቀጭ በተደጋጋሚ ለዩኒቨርሲቲው አመራሮች ብንገልጽም መፍትሄ ሊያገኝ አልቻልም ብለዋል። ከዚህ በመቀጠል በትናንትናው ዕለት በተባባሰው ግጭት የጸጥታ አካላት ይህንን ለማረጋጋት የወሰዱት እርምጃ ተመጣጣኝ ባለመሆኑ በመሳሪያ የተጎዱ ተማሪዎችን መኖራቸውን ነው የሚናገሩት። ይህንንና ሌሎችን ጉዳዮች በተመለከተ ከዩኒቨርሲቲውም ሆነ ክልሉ አስተዳደር መልስ ካገኘን ይዘን እንመለሳለን። ሙክታር ጀማል ነኝ ከአዳማ። ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በእስራኤል ቴላቪቭና አቅራቢዋ የሚኖሩ ኢትዮጵያውያን የእስራኤል መንግስት በጊዜያዊነት የተሰጣቸውን የመኖሪያ ቪዛ እየተነጠቁ እንደሆነ ተናገሩ። በእስራኤል የጥገኝነት ጥያቄ አቅርበው መልስ እስከሚያገኙ ለአመታት በተወሰኑ ወረታዎች ወራቶች ልዩነት ይታደስ የነበረውን ጊዜያዊ የመኖሪያ ቪዛ ከዚያ በኋላ ለተጨማሪ ወራት እንደማይታደስ እንደተነገራቸው የገለጹት በእስራኤል ጉዳያቸውን የያዘው የመንግስት አካል ሀገራችሁ ሰላም ስለሰፈነ ወደ ሀገራችሁ መመለስ ትችላላችሁ የሚል ምክንያት እንደሰጣቸው ለቪኦኤ ጨምረው ገልጸዋል። ኢትዮጵያውያኑ ጥገኝነት ጠያቂዎች ወደ ሀገራቸው ለመግባት በገንዘብም ሆነ አእምሮ ዝግጁ አይደለም ሲሉ ለሚመለከተው አካል ይግባኝ ጠይቀው ምላሽ በመጠባበቅ ላይ እንደሆኑ ተናግረዋል። መስታወት አረጋው የአፍሪካ ስደተኞች የቦርድ አባልና የማህበረሰብ መሪና ሌሎች ኢትዮጵያውያንን አነጋግራ ተከታዩን ይዛለች። እስራኤል ጥገኝነት ጠያቂ አፍሪካውያንን ወደ ትውልድ ሀገራቸው ለመመለስ ያወጣቸውን ሕግ ተግባራዊ ማድረግ ካቆመች ወራቶች ተቆጥረዋል። በእስራኤል ጥገኝነት ጠይቀው መልስ የሚጠባበቁ ከ40 ሺህ በላይ አፍሪካውያን ስደተኞች ይኖራሉ። ከነዚህ ውስጥ 2500 ገደማዎቹ ኢትዮጵያውያን እንደሆኑ በእስራኤል የኢትዮጵያ የማህበረሰብ መሪ ይናገራሉ። በሀገራችሁ ሰላም በመስፈኑ በ14 ቀናት ውስጥ እስራኤልን ለቃችሁ እንድትወጡ ከተባሉት ኢትዮጵያውያን መካከል አቶ ሳሙኤል ግርማ አንዱ ናቸው። በአስራ አራት ቀን ውስጥ ከሀገር እንድትወጣ የሚል ወረቀት ነው ሚሰጡ። ኢትዮጵያ ሀገራችሁ ሰላም ነው፣ አሁን ሂዱ አይነት ነገር ነው የሚለው። ይሰጣ፣ ጠበቃ ያዙ ነው የሚሉት። ያው ጠበቃ እንይዛለን። ከዛ ጠበቃ ስንዝ ደግሞ የሁለት ወር ያው ከፍለን ይሰጡን እና መልሰው እንደገና ደግሞ ይሰለክሉናል። ግን በግል ሄጄ ይግባኝ ብያለሁኝ። ቢሮቸው ላይ እነሱ ፍርድ ቤት ነገር አለ እዛ ሂዳሉኝ፣ እዛ ሄጄ አመልክቻለሁ። በተመሳሳይ በሀገር ውስጥ የመቆየት ፈቃድ የሚሰጥና በወራት ውስጥ በሚታደስ ቪዛ ከስድስት ዓመታት በላይ እንደኖሩና ትዳር መስርተው ሶስት ልጆችንም እንዳፈሩ ነግረውናል። አቶ ያሬድ ወልደ ማርያም ሁሉም ስደተኛ በመሳቀቅ እና በጣም በቃ በችግር ውስጥ ነው የሚኖረው። እስራኤል ያለ ስደተኛ ገንዘብ ያገኝ እንጂ በጣም የሚያሳዝን ነው፣ በእውነት በጣም የሚያሳዝን ስደተኛ ነው። እንደገና የስራ እድልም የሚሰጡት ካምፓኒዎቹ ገንዘባችንን በመስረቅ የሚገባንን ነገር ባለመክፈል በጣም ነው ከፍተኛ ተጽዕኖ ያለው፣ ዘረኝነቱም ልክ እንደዛው። ሁለተኛ ደግሞ በየጊዜው እንዲህ አይነት የውጡ ተጽዕኖ የስደተኛ ላይ የሚደረግ ተጽዕኖ በየጊዜው አለ እውነት ነው አሁን ደግሞ በጅምላ ኢትዮጵያኖችን ኢትዮጵያ ውስጥ አሁን የመጣ ለውጥ ስላለ ሀገራችሁ ሰላም ነው አገራችሁ መሄድ ትችላላችሁ ኢንተርቪው ያደረጋችሁትን አልተቀበልንም የሚል አስራ አራት ቀን የጊዜ ገደብ በመስጠት አገር ለቃችሁ ውጡ ብለዋል። እኛ ደግሞ አገር መውጣት እንደማንችል የቻለ ገንዘብ ያለው ጠበቃ ቀጥሮ ለጊዜው የአንድ አመት የስምንት ወር ጊዜ ለማራዘም እስከ ስምንት ሺህ የእስራኤልን ሼክል በመክፈል ጠበቃ ቀጥሮ እየተከራከረ ነው ያለው። እኛ ደግሞ አቅም የሌለን ሰዎች አንዳንድ የይግባኝ ደብዳቤዎችን በማዘጋጀት እዚህ እስራኤል ሀገር ሂዶ የተባልንበት ይግባኝ ጠይቆ የተባልንበት ቦታ ደብዳቤ ይዘን ሄደናል። መልሱን በአንድ ወር ውስጥ እናሳውቃቸዋለን ብለዋል። ኦልሬዲ ሀያ ቀን አልፎታል። እንግዲህ እኔ ራሴ ካመለከትኩኝ ማለት እና መልስ አላገኘውም። በዚህ ሂደት ላይ ነው ያለሁት። ግን ተጽዕኖ በጅምላ ኢትዮጵያውያኖችን የማስወጣት ነው። እኔ እስከማውቀው ድረስ ካናዳ ፕሮሰስ ያላቸውንም ልጆች ያላቸውንም እንዲሁም ደግሞ አመትም ሁለት አመትም የቆዩትን በሙሉ ያለመቀበል ሂደት አይቻለሁ። አሁን ባለው ሁኔታ ሌላው ኢትዮጵያዊ ለአመታት በእስራኤል በጊዜያዊ ቪዛ የኖሩት አቶ ሞገስ ሙሉጌታ ናቸው። በዚህ ሀገር ረጅም ጊዜ ቆይተናል። ምናልባት እኔ ራሴ ከአስራ ስንት አመት በላይ እየቆየ ወሰነኝ ሀያ አመትም ሰላሳ አመትም እዚህ ሀገር ብትቆይ ምንም አይነት እንደ ሌላው ሀገር ህጋዊ ሆነች የመኖሪያ ፈቃድ ወይ ደግሞ አንዳንድ ነገሮችን የማግኘት እድሉ በጣም የጠበበ ነው፣ የለም ነው የሚባለው። ቢሆንም ግን ጊዜና ወቅት እየጠበቁ ብዙ ጊዜ ሊያስወጡ ሊያባርሩን እየሞከሩ ነበረ። አሁንም ደግሞ ካለው ሁኔታ እግር በእግር ተከትለው የአብይ መንግስት እያመጣ ያለውን ሪፎርም ተከትለው ምናልባት ተከታትለው ይመስለኛል ይሄ እንዲህ አይነት ሁኔታ ስለሆነ፣ በቃ ከሀገራችሁ አሁን መውጣት አለባችሁ የሚል ነገር እንትን ብለው በማለት ብዙ ስደተኞች አለን፣ አፍሪካውያኖች ስደተኞች ብዙዎች አለን። ግን ኢትዮጵያውያኖችን ብቻ ወስ ነው እንደሚያስወጡን እና በዚህ ላይ ውሳኔ እንደደረሱ ያው መረጃው ደርሶን፣ ትክክልን ደግሞ ብዙ ሰዎች ተቀምጠዋል፣ እና ይሄንን ነገር ለመጠየቅ ለአንዳንድ እንቅስቃሴዎችን እያደረግን ነው። ያው በትክክል ውጡ ተብለናል። አሁን ራሱ ቀኑን ባላስታውሰውም አሁን ከአንድ ከሁለት ከሶስት ቀን በፊት ሰዎች እየተያዙ እንደሆነም ሰምቻለሁ። እኔ በዚህ ሰዓት ውስጥ መሄድ የምችልበት ኮንዲሽን ውስጥ አይደለም ያለው። ምናልባት ከካፒታል ጋር ከምናምን ጋር ተያይዞ ሳይሆን ያው ካለው ነገር ጋር ማለት ነው። ምክንያቱም ልጆች እዚህ አፍርተሽ ምን እንዲሆን የተወሰነ ነገሮችን ክፉ ደጉን አይተዋል፣ ገብቻል በዚህ ባልተረጋጋ ሁኔታ ውስጥ ምንም የማያውቁትን ልጆች ሄደሽ ይዘሽ ሄደሽ የሚፈጠረውን ነገር ስለማናቅ ከልምድም አኳያ አሁንም የተረጋጋ ነገር እስከሌለ ሰዓት ድረስ ተደብቆም የሚቻል ነገር አይመስለኝም። አሁን ካካሄዳቸው እና ያ ነገር ክብደት ስላለው ነገሩን ከግምት አስገብተው የምንቆይበትን ነገር እንዲያመቻቹልን ነገር ነው። እንግዲህ ምናልባት እንግዲህ እንደ ምንም ያደረግነው ነገር የለም። እንደ ምኞት በምኞት ደረጃ ያለ ነው። በዚህ ደረጃ ነው። በእስራኤል የአፍሪካ ስደተኞች ጉዳይ የቦርድ አባልና የማህበረሰብ መሪ አቶ ሞላ ሚካኤል ከዛሬ ነገ ጥያቄያቸውን ምላሽ እንደሚያገኝ ተስፋ በማድረግ በጊዜያዊ የመኖሪያ ቪዛ በእስራኤል እንደኖሩ ይናገራሉ። ከተጀመረ እንግዲህ ሁለት ወር አካባቢ ቪዛውን የሚያድስ በየጊዜ ይዛ በመንጠቅ እዛ ደግሞ ብዙ ሰው በአብዛኛው አዲስ አበባ ከአምስት አመት በላይ ቆይታ ያደረገውን ሰው ሀገራችን ሰላም እያሉ እየነጠቁ ነው። ከዚያም እንግዲህ የሚቀጥለው ደረጃ ምንድን ነው? እንደተለመደው ማሰር እና ከአገር ማስወጣት። በከፊል ወደ ጠበቃ የሄዱበት መንገድ አለ። እኛ ደግሞ ሌሎቻችን ያው ተሰባስበን አንድ የሆነ መፍቴ የሚያፈላልግ ኮሚቴ መርጠናል። ከዩኤን አካላትም ከሌሎችም ለመደራደር ኮሚቴ ተቋቁሟል። ስራውን እየሰራ ነው። ኢትዮጵያውያኑ ላይ ብቻ ያተኮረው ጊዜያዊ የመኖሪያ ቪዛ እድሳት ክልከላ በእስራኤል መንግስት በድጋሚ እንዲታይና የተሰጣቸው የጊዜ ገደብ እንዲራዘም ጥያቄ እንዳቀረቡ አቶ ሞላ ይናገራሉ። ኢትዮጵያውያኑ ላይ ብቻ ያተኮረው የጊዜያዊ የመኖሪያ ቪዛ እድሳት ክልከላ ጉዳይ በእስራኤል መንግስት በድጋሚ እንዲመረመር ከሌሎች በተመሳሳይ ችግር ውስጥ ከሚገኙ ኢትዮጵያውያን ጋር በጋራ በመሆን ተደጋጋሚ ጥያቄ በማቅረብ ላይ እንደሚገኙ አቶ ሞላ ይናገራሉ። ኢትዮጵያዊ ሁለት ሺ አምስት መቶ ነው። የኤርትራ ወደ አርባ ነበረ። አሁን ግን ትልቁቱ ቀንሷል። ካናዳና አንዳንድ ሀገሮችን በመሄድ የሱዳን ወደ አራት ሺ የነበሩት አሁን ቁጥር ቀንሷል። በድምሩ ከሰላሳ ሺ ከአርባ አርባ ሺ የሚሆን ስደተኛ እስራኤል ሀገር ውስጥ አለ። መልእክታችን ያው እስራኤል መንግስት ጊዜ እንድሰጠን ነው። በተለይ አሁን በዚህ ጉዳይ ላይ እንደ በጀም እንደ በፊቱ ለምሳሌ አሁን ትገኝነት ስጠይቅ ከዚህ በፊት ወደ ሀገር መመለስ እንደማልችል ና እንደማልችል የነበረው ስርዓት ተቃውሜ ነው ያለ ግን አሁን ግን ለውጥ አለ ከተባለ ግን ያን ለውጥ ደግሞ በንጻራዊ እደግፋለች በተወሰነ ነገር ግን ጊዜ ስጠው ነው እኔ እያልኩ ያለው እና የኔ መሰሎች ደግሞ አሉ ከኔ ጋርም አሁን እየጠየቅ ነው ያለ። ነው ለተወሰነ ጊዜ ጊዜ ስጥ እያለን ነው። በእስራኤል ለአመታት ስንኖር በአጭር ጊዜ ውስጥ ውጡ እንባላለን የሚል ግምት ፈጽሞ አልነበረንም ይላሉ ኢትዮጵያውያኑ ጥገኝነት ጠያቂዎች። ወደ ሀገራችን ለመግባት በገንዘብም ሆነ በአእምሮ ዝግጁ አይደለንም ሲሉ ለሚመለከተው አካል ይግባኝ ጠይቀው ምላሽ በመጠባበቅ ላይ እንደሆኑ ለቪኦኤ ተናግረዋል። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኤ ዝግጅታችንን። ወደ ተከታዩ ዘገባችን እናልፋለን። የአፍሪካ ዋንጫ ሳይክሊንግ ሻምፒዮን ውድድር ዛሬ በአስመራ ከተማ ተጀምሯል። ኤርትራ በአህጉር ደረጃ የሚካሄደው ውድድርን ስታስተናግድ ለመጀመሪያ ጊዜዋ ሲሆን በዚህ ውድድር የኢትዮጵያ ቡድንም ለመጀመሪያ ጊዜ በአስመራ እየተወዳደረ ነው በዛሬው እለት ውድድሩ ኤርትራና ኢትዮጵያ ቡድኖች ቀንቷቸዋል፣ ይለናል የአስመራው ሪፖርተራችን ብርሃነ በረሃ። የ2018 የአፍሪቃ የብስክሌት ዋንጫ ውድድር ዛሬ ሲጀመር ኤርትራ በሁለቱም ጾታዎች ድል ተቀዳጀች። ዛሬ በአስመራ ጸጸራት ጸዕዳ ክርስቲያን መንገድ የጀመረውና የኤርትራ የኢትዮጵያ የደቡብ አፍሪቃና የናይጄሪያ ብሔራዊ ቡድኖች የተሳተፉበት አንዱ ዙር የሚሸፍን የ18 ኪሎ ሜትር የሴቶች የጊዜ ውድድር የኤርትራ ሴቶች ቡድን በ25 ደቂቃ 18 ሴኮንድ በሆነ የሆነ ፈጣን ሰዓት በማስመዝገብ ቀዳሚውን ስፍራ ሲይዙ የኢትዮጵያ ብሔራዊ ቡድን ውድድሩን በ25 ደቂቃ ከ28 ሴኮንድ በመጨረስ ሁለተኛውን ቦታ ሲይዝ የደቡብ አፍሪቃ የሴቶች ቡድን ደግሞ 25 ደቂቃ ከ38 ሴኮንድ በሆነ ሰዓት የሦስተኛውን ደረጃ ይዘዋል። የኤርትራ፣ ኢትዮጵያ፣ ቤኒን፣ ደቡብ አፍሪቃ፣ ግብፅና ሩዋንዳ ብሔራዊ ቡድኖች የተሳተፉበት የወንዶች የጊዜ ውድድር ሁለት ዙር የሚሸፍን የ36 ኪሎ ሜትር ሲሆን የኤርትራ ብሔራዊ ቡድን ውድድሩን 41 ደቂቃ ከ35 ሴኮንድ በመግባት ፈጣን ሰዓት በማስመዝገብ ቀዳሚውን ቦታ ሲይዝ የሩዋንዳ ብሔራዊ ቡድን በ44 ደቂቃ ከ21 ሴኮንድ ሁለተኛው ቦታ ይዟል። የኢትዮጵያ ብሔራዊ ቡድን ደግሞ በ44 ደቂቃ ከ59 ሴኮንድ በመግባት ሦስተኛውን ደረጃ ይዟል። የ2018 የአፍሪቃ ብስክሌት ዋንጫ ነገ በግል የጊዜ ውድድር ይቀጥላል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ የተከታተላችሁ የምትገኙት ጋቢና ቪኦኤ ናው። ብርሃነ ብርሃን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በሳውዲ አረቢያ በሚመራው ጥምረት የሚደገፈው የየመን መንግስትና ሆጤ አማጽያን ለሰላም ድርድር ለመቀመጥ ዝግጁ መሆናቸው ተሰምቷል። የተባበሩት መንግስታት ድርጅት ይመራዋል የተባለው የሁለቱ ወገኖች ንግግር ለአራት ዓመታት የዘለቀውንና ዛሬ በዓለም እጅግ አሳሳቢ ከሚባሉ ሰብአዊ ቀውሶች የአንዱ ምክንያት የሆነው ጦርነት ያስቆማል የሚል ተስፋ አሳድሯል። የቪክተር ቢቲ ዘገባ አለ፣ ሰለሞን አባተ ያቀርበዋል። ከየመን ጎን መቆም ለምርጫ የሚቀርብ ወይም አማራጭ ያለው ጉዳይ አይደለም ብለዋል የሳዑዲ አረቢያ መሪ ንጉሥ ሳልማን ቢል አብዱልአዚዝ አልሳዑድ። ከየመን ጎን መቆም የምርጫ ጉዳይ አይደለም ግዴታ እንጂ በኢራን የሚደገፉ ታጣቂዎችን እየተፋለመ ላለው የየመን ሕዝብ ድጋፍ እንድንሰጥ የሚገፋን ተግባር ነው። በሌላ በኩል ደግሞ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የውሳኔ ቁጥር ሁለት ሁለት አንድ ስድስት መሠረት የፖለቲካ መፍትሄ እንዲገኝም ሀገራቸው ስትሰጥ የቆየችው ባሉት ተከታታይ ድጋፍ እንደምትቀጥል ንጉሥ ሳልማን ለሀገራቸው ዓመታዊ የመማክርት ሸንጎ የሳዑዲ አሹራ መጅሊስ ዛሬ ባደረጉት ንግግር አረጋግጠዋል። ሁጢዎቹም ቢሆኑ በሳዑዲ አረቢያ በተባበሩት አረብ ኤሚሬቶችና የየመን አጋሮቻቸው ላይ የሚያካሂዱትን የድሮኖችና የሚሳይል ጥቃት እንደሚያቆሙ ትናንት አሳውቀዋል። ሰላም የሚፈልጉ ከሆነም ስለ ሰላም እንነጋገር ዘንድ ለመቀመጥም ዝግጁ ነን ብለዋል ሁጢዎቹ። እጅግ የገዘፈ ቁጥር ላለው ሲቪል ሕዝብ እልቂት ሰበብ የሆነው የየመን ጦርነት እንዲቆም ለማድረግ በሪያድ ላይ ዓለም አቀፍ ጫና እየበረታ መጥቷል። ጦርነቱ ዛሬም ቀጥሎ ስለመዋሉ ሪፖርቶች እየተሰሙ ሲሆን ቁልፍ ነው በሚባለው ሆደይዳ ወደብ ላይ ውጊያው እንዲቆም የሚጠይቅ የውሳኔ ሐሳብ ረቂቅ በጸጥታ ጥበቃ ምክር ቤቱ ውስጥ እየተሽከረከረ ነው። ካለበለዚያ የመናውያን እጅግ የከፋ ጠኔና ቸነፈር እፊታቸው ላይ ተጋርጧል። ሳዑዲ አረቢያ ከየመን ጦርነት ሌላ አልጋ ወራሽ ልዑል መሐመድ ቢን ሳልማን አዘውታል ሲል የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ በደረሰበት ድምዳሜ ኢስታንቡል ቱርክ ውስጥ በተገደለው ጋዜጠኛ ዣማል ካሾግዢ ጉዳይም ውግዘትና ጉሸማው እየጠናባት መጥቷል። ወደ ተከታዩ ዘገባችን እናልፋለን። ህዳር ሲታጠን ይባላል። ልክ የዛሬ አንድ መቶ ዓመት ኢትዮጵያ ውስጥ ከህዳር ሰባት እስከ ሀያ ባሉት ቀናት የተከሰተው ወረርሽኙ ንዳዱ ትክትኩ ተስቦ በብዙ ሺዎች የሚቆጠር ህዝብ ገላፈቻ ማለቱ በታሪክ ይነገራል። ንጉሴ አክሊሉ የታሪክ ጸሐፊውን ብላታ መርሴ ሀዘን ወልደ ቂርቆስን ጠቅሶ እንደነገረን በአዲስ አበባ አስር ሺ በሌሎች የኢትዮጵያ ክፍሎች ሀምሳ ሺ በድምሩ ሰባ ሺ ህዝብ በህዳር በሽታ ሞቷል። የከተማው ከንቲባ ወሰኔ ዘ አማኑኤል ልክ በዛሬው ቀን ከሞቱት አንዱ ነበሩ፣ ይላል ንጉሴ። ተከታዩን አድርሶናል። መስከረም ሲጠባ ህዳር ሲታጠን እልክልሻለሁ ልቤን በሳጥን ተብሎ ልክ የዛሬ መቶ አመት ህዳር አስራ ሁለት ቀን ሺ ዘጠኝ መቶ አስራ አንድ አመተ ምህረት ተገጥሞ ነበረ። ጥላሁን ገሰሰም ከዛ በኋላ እንቺ ቁልፉን ውሰጅ የልቤን መክፈቻ ገልጠሽ ተቀመጪ ከሴት አንቺ ብቻ ብሎ ነበረ ልክ የዛሬ መቶ አመት ባለፈው ሳምንት ሲነገር እንደሰነበተው የመጀመሪያው የዓለም ጦርነት በሚካሄድበት ወቅት ከአውሮፓ አካባቢ በነፋስ አማካይነት በመላው ዓለም ላይ የተሰራጨው የወረርሽኝ የንዳድ የትክትክ የተስቦ በሽታ ኢትዮጵያም ጎራ ብሎ ብዙ ሰው ጨረሰ ይሉናል። ታሪክ ጸሐፊው ብላታ መርስዔ ኀዘን ወልደ ቂርቆስ የዘመን ትዝታዬ በንግሥተ ነገሥታት ዘውዲቱ ዘመነ መንግሥት በሚለው መጽሐፋቸው በተለይም ከህዳር ሰባት እስከ ሀያ ባሉት አስራ አራት ቀናት ውስጥ በአዲስ አበባ አስር ሺህ ያህል በመላ ኢትዮጵያ ደግሞ አርባ ሺህ በጠቅላላው ሀምሳ ሺህ ሰው በዚሁ በሽታ እንደሞተ ነው። በሽታው ወዲያው ይይዝና ትኩሳት ይለቅና ሰውን ይጥለዋል። በዚያውም ደግሞ ይገለዋል እና ብዙ ሰው አለቀ። በዚህ ምክንያት ብላታ መርሴ ሀዘን ወልደ ቂርቆስ እንደሚሉት በዚሁ ዕለት ከሞቱት ሰዎች መካከል አንደኛው ዛሬ ማለት ነው ህዳር አስራ ሁለት ሺ ዘጠኝ መቶ አስራ አንድ የዛሬ መቶ ዓመት ከንቲባው ወሰኔ ዘአማኑኤል ናቸው። እንዲሁም ደግሞ ስዊድናዊው የሚስዮን መምህር ሴድር ክሩዌስት የሚባሉም እንደዚሁ ችግረኞችን ህመምተ ኞችን ሲረዱ በዚሁ በሽታ ተይዘው መሞታቸው ይነገራል። በሽታ ወረ በወቅቱ የኢትዮጵያ ንግሥተ ነገሥታት መሪ የነበሩትን ዘውዲቱ ምኒልክንም አልጋ ወራሻቸውን ተፈሪ መኮንን እንዲሁም ባለቤታቸውን ግርማዊት የገመነንንም ጎብኘት እንዳረጋቸው ይነገራል። በዚያን ጊዜ ሬሳ ወስዶ የሚቀብር ጠፍቶ ባል የሚስቱን አስከሬን ተሸክሞ ይዞ ሄዶ ይቀብር እንደነበረ ቤተ ክርስቲያን ማድረስ ስላልተቻለ ሰው በየቤቱ በየራሱ ቤት የቀብሩ ስነ ስርዓት ይፈጸም እንደነበረ በአንድ ጉድጓድ ውስጥ ሁለት ሶስት ሰዎች ይቀበሩ እንደነበረ፣ ያ ደግሞ የተቀበረው አስከሬን እንደገና ሽታና መዓዛ ሲያመጣ በዛ ሚክሮብ አማካይነት ደግሞ ሌላው ሰው እንዳይያስ ተብሎ መዘጋጃ ቤት የኋላ ኋላ ኖራ እየነሰነሰ ያንን አስከሬን ሽታውንም ሆነ ሌላውን ነገር ሊያጠፋው እንደቻለ ይተረካል እና ዛሬ ይኸው ልክ መቶ አመቱ ሆነ። ታሪክ ነውና እናስታውሰው ብለን ነው። በዚህ በመጸው የነፋስ ወቅት ከአውሮፓ ወደ ኢትዮጵያ መጥቶ ማለት ነው። ልክ የዛሬ መቶ አመት መስከረም ሲጠባ፣ ህዳር ሲታጠን እልክልሽ አለሁ፣ ልቤን በሳጥን እንቺ ቁልፉን ውሰጅ፣ የልቤን መክፈቻ ገልጠሽ ተቀመጪ ከሴት And I will go. If you One day, some one day, some one day, some እንግዲህ የዛሬው ፕሮግራማችንን በዚህ በጀመርነው ሙዚቃ ወደ ማጠናቀቁ ነን። በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ የመስታወት አራጋውና

Kadın var ki, Ашбые дүрәгә, әгәр се айна утан, яваз ራዲዮ ነሰገለ አሜሪካ